የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ለመሆኑ የግጭትና የብጥብጥ ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ዜና ውስጥ በእርግጥ ቦታቸው ምን ይሆን? የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ መዘገብ ያለበት። በአንድ አካባቢ የተከሰተ ግጭት ዜና የሚዘገብበት መንገድ በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳደር ይፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያሉ የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ እጅግ በጣም ከፍተኛ ነው። መጀመሪያ የሰማችኋቸው የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው እንዲሁም እርሳቸውን ተከትሎ የሰማችኋቸው ደግሞ በዩናይት ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ቴዎድሮስ ወርቃ አለማ ወርቅነህ ናቸው። በምሽቱ የጋዜጠኞች የጠረጴዛ ዙሪያ ውይይት ከሚሰሙት ድምፆች ውስጥ ናቸው። ያው ማወቅ ከተባለ የሚጀመረው ከራስ ነው አይደለም። ግዕዝ ደግሞ እንደምናስበው ቀላል ቋንቋም አይደለም። የእኛነታችን መገለጫ ነው። ብዙ ብዙ መጽሐፎቻችን፣ ድርሳኖቻችን፣ ብራናዎቻችን የተጻፉት በግዕዝ ናቸው። ለልጆቻችንም ማስተላለፍ የምንችለው የተቀበል ነውን ነው። አገር በቀል እውቀትና ዘመናዊ ትምህርት በአዲሱ ትውልድ ህሊና ንጉሥ አክልሉ በዛሬው አዲስ መስኮቱ መልከት የሚያደርገው ጭብጥ ነው የሰማችኋትም የሲቪል ምህንድስና ባለሙያ ትዕግሥት ጉጉሳ ናት አብራን ታምሻለች ጤና አስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች እሁድ ህዳር 21 2012 ዓ ም ልዩ ልዩ ቅንብሮቻችንን ይዘን ከተረኛው አቀናባሪ ንጉሥ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳኝ ፍስሃየ ነኝ። የአክሱም ጽዮን ሃይማኖታዊ በዓል በዛሬው ዕለት በድምቀት ተከብሮ ውሏል። በዓሉ የክርስትና እምነት ተከታዮች ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገራት የተጓዙ አማኞች በተገኙበት ተከብሯል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሀገሪቱ ሰላም እንዲሰፍን ጸሎትና ምሕላ መደረግ አለበት ብለዋል። ሙልጌታ ጽብሃ ከአክሱም አጠር ያለ ዘገባ ልኮልናል። በየዓመቱ ህዳር 21 በአክሱም ከተማ የሚከበረው የአክሱም ጽዮን በዓል በደመቀ ሁኔታ በዛሬው ዕለት ተከብሯል። በትናንትና ዕለት በከተማዋ መግቢያ መንገዶች ድንኳን በመትከል ነዋሪዎች ለእንግዶች ምግብ በማቅረብና እግር በማጠብ ተቀብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸው ትኩረት በዋናነት ሰላም ላይ ነበረ። በመላ ኢትዮጵያ ሰላም ሰፍኖ መረጋጋት እንዲመጣም ሁሉም ምእመናን በጸሎትና ምሕላ መጠንከር አለባቸው ብለዋል። አሁን ያለው ህዝብ በዚህ ሁነን ስናየው ከዛ ጀምሮ ከዛ ተጫፍ ጀምሮ ከዚህ ጀምሮ እስከወዲያ ድረስ በህዝብ ተሞልተዋል። በውስጥም በቤተ ክርስቲያን ውስጥ ቅጥር ግቢ ውስጥም እንደሞላ ነው። ሰው በሰው ሞልተዋል፣ ተሞልቶ ነው ያለው። ይህ ትልቅ ጸጋ ነው። ይህም የሰላም ጸጋ ነው ይሁን የሰላም ስጦታ ነው እና ይህን ሰላማችንን ያጽናልን። አሁንም ደጋግመን የምንለው ሰላም ይፈለጋል። በሀገሪቱ ላይ ብዙ ሰዎች ችግር ውስጥ ገብተዋል። አሁን ችግሩ አልተወገደም እና ይሄ ችግር እንዲወገድ ሁሉም በያለበት ወደ እግዚአብሔር መጮህ መለመን አለበት። በበዓሉ ለመሳተፍ ኤርትራውያን ድንበር የተዘጋ ቢሆንም በእግር ተሻግረው እንደመጡ ለቪኦኤ ተናግሯል። የአክሱም ጽዮን በዓል በክብር እንግድነት የተገኙ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል እንደ አክሱም ጽዮን አይነት በዓላት በበለጠ በማስተዋወቅ ከቱሪዝም ዘርፍ የሚገኝ ገቢ ማሳደግ ይገባል ብለዋል። በፖለቲካዊ ጉዳዮች ባሰሙት ንግግር በኢትዮጵያ የህግ ልዕልና እየተከበረ ባለመሆኑ ሰላም እየደፈረሰ ነው በማለት ተናግሯል። በተጨማሪም በህዝቦች መስዋዕት የተተከለ ያለው ህብረ ብሔራዊ ፌዴራላዊ ስርዓት በአሁኑ ጊዜ ለማፍረስ ጥረት እየተደረገ ነውና ሁሉም ብሔር ብሔረሰቦች ሊታገሉት ይገባል ብለዋል። ኤርትራውያን በበዓሉ ለመሳተፍ ብዙ ችግር አልፋችሁ መምጣታችሁ እናውቃለን ያሉት ዶክተር ደብረጽዮን ትግራይ ሁለተኛ ቤታችሁ ነውና እንደፈለጋችሁ መንቀሳቀስ ትችላላችሁ በማለት ገልጸዋል። በዓል ሕዳር ጽዮን ምኽባር መጽሆም ናይ ህዝቢ ኤርትራን ትግራይ ንድሌት ሰላም ልምዓት እኳ እንተኾነ የአክሱም ጽዮን በዓል ለማክበር የመጣችሁ ኤርትራውያን ወንድምና እህቶች የትግራይና የኤርትራ ህዝቦች ፍላጎት ሰላምና ልማት ቢሆንም አምና የተጀመረው የሰላም ጉዞ በሚፈለገው መንገድ እየሄደ አይደለም፣ እየተስተጓጎለ መሆኑ እያየን ነው። ይሁን እንጂ ሁለቱም ህዝቦች በደም በቋንቋ፣ በባህልና ታሪክ የተሳሰሩ ወንድማማች ህዝቦች በመሆናቸው ለተለያያቸው የማትችል ህዝቦች ናቸው። የሁለቱም ህዝቦች ግንኙነት ወደ ነበረው ሰላም እንዳይገባ የምታደናቅፉ ወገኖች ግንኙነታችን ከማዘጌት ውጭ እንድታበላሹ እንደማንፈቅድላችሁ ሁሉም ሴራዎቻችሁም በትግል ከመክሸፉ በፊት የተስተካከለ ታሪክ እንድትጽፉ እንመክራችኋለን ነው ያሉት። በዓሉ በሃይማኖታዊ ዝማሬዎች፣ ትምህርት፣ ጸሎትና የተለያዩ ባህላዊ ክንዋኔዎችም ተከብረው ሏል። ለአሜሪካ ድምጽ ሙልጌታ ጽብሃም አክሱም የሆንግ ኮንግ ፖሊሶች በብዙ ሺህ የሚቆጠሩ የዲሞክራሲ ደጋፊ አክቲቪስቶችን ለመበተን እምባስ መጭጋዝ ተኩሰዋል። ሰልፈኞቹ ዛሬ ማታ የተሰባሰቡት ሲንትሳ በተባለ የግብይት ማዕከል መሆኑ ታውቋል። አክቲቪስቶቹ የተሰለፉት ሆንኮንግ ኮንግ እንደ አውሮፓ አቆጣጠር በ1997 ዓ ም ከብሪታንያ ቅኝ አገዛዝ ወደ ቻይና ከተመለሰችበት ጊዜ አንስቶ ቻይና ጣልቃ እየገባች ነው የሚሉትን በመቃወም ነው። ዛሬ ከሰዓት በኋላ አንዳንድ ሰልፈኞች ዩናይትድ ስቴትስ የሆንግ ኮንግ ተቃውሞውን የሚደግፍ ሕግ ማውጣቷን ለማመስገን ወደ አሜሪካ ቆንስላ መሄዳቸው ተዘግቧል። አንዳንድ አክቲቪስቶች ፕሬዚደንት ትራምፕ እባኮትን ሆንግ ኮንግን ነፃ ያውጡ ሆንግ ኮንግን እንደገና ታላቅና አድርጋት የሚል መፈክር ይዘው እንደነበር ተገልጿል። ቻይና የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ሆን ኮንግ ላይ እየተካሄደ ያለውን ስር ነቀል ጥቃት ያለችውን እያደፋፈሩ ነው ስትል ከሳለች። ፖሊሶች ከሚገባው በላይ ኃይል ተጠቅመዋል በሚባለው ክስ ላይ የከተማይቱ መሪ ምርመራ እንዲያካሂዱ ከፍተኛ ኮሚሽነሯ ጥሪ አቅርበው ነበር። ሆን ኮንግ መሪ ላም መንግሥት ቀውሱን ለመፍታት ትርጉም ያለውና አካታች ንግግር ለማድረጉ ተግባር ቅድሚያ እንዲሰጥ መጠየቁ ታውቋል። ጤና ስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ኅዳር 21 2012 ዓ ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችንን ይዘን ቀርበናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ የንጉሡ ታምሬ ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የትናየት ምኞቴማ ምኞቴማ የትናየት የፍላጎቴ ምጥቀት እንደ መንኮራኩር መጥቆ ህዋውን እየዳሰሰ ግድቡን እያፈረሰ ተራራን እያፈለሰ ይብላኝ እንጂ ለአካሌ ህሊናዬ ስገሰገሰ የወዳኛውን ዓለም በመዳፎቹ ዳሰሰ በመዋዕለ እንስሳት እንደ ኢምንቶች ካኖረው ማስተዋሉን ዝቅ አድርጎ ከአራዊት ከደመረው የሕይወት ክፋይ እንዳይደለ ከሕይወት ጣን ከለየው ጣፋጭ ፍሳሹን አቅርሮ መራር አተላ ከጋተው የሰው አምሳል ሰው እንዳይሆን ከሰዎች ዓለም ገፍቶ በደመ ነፍስ ከሚጓዘው የቦዛ ዓለም ተለይቶ ከነባራዊው ሁኔታ ህሊናዬ የሸሸበት የትየለሌ ርቀቱ የትናየት የትናየት ምኞቴማ የትናየት ሰው ሊያደረገኝ የቃጣበት የጠወለገው የተስፋ እስ በምኞት ካቆጠቆጠ የተጣለው መጋረጃ በተስፋ ከተገለጠ የትናየት የትናየት አካሌ የተወሰነ እንጂ በነባራዊው ሂደት 1977 ሶማሊያ አዋይ በውቋ ሰዓሊና ገጣሚ ከበደች ተክላብ የትናየት የሳምንቱ ምርጥ ግጥም። የምሽቱን መጽሔት ጀምረናል። ከበደች ተክላብን እናመሰግናለን። አሁንም በሳምንቱ ምርጥ ግጥም አንድ ያልነውን የመጽሔት ቅንብር በተከታዩ ስልት ደግሞ ሁለት እንበል። አበባና ንብ ጃኖች ናቸው አቀንቃኞቹ ማሬንካ ጣፍጠው አበባ እያልኩ ስምሽን ላቆላምጠው፣ ተራራ ሻገሬ ማዶ ባላይሽ መሰናገኛለው አርፌ ላይሽ So si murdered by the Lord, someone who is murdered by the Lord, someone so murdered the Lord, someone who is murdered by አበባና ንብ ለግሩም ስልታቸው ጃኖች ምስጋና ይግባቸው። አድማጮች፣ አሁን በቀጥታ ወደ ቀዳሚው ቅንብር ነው የምናመራው። ለመሆኑ የግጭትና ብጥብጥ ዜና እንዴት ይዘገባል? ዜናና የግል አስተያየት፣ እውነትና ስሜት በግጭቶች ዜና በርግጥ ቦታቸው ምን ይሆን? በቅርቡ በኢትዮጵያ በተደጋጋሚ የደረሱትን ግጭቶችና በንጹሐን ዜጎች ላይ የደረሱ ዘግናኝ ድርጊቶች ጨምሮ የመደበኛ መገናኛ ብዙኃን ሚና እንዲሁም የማህበራዊ ሚዲያውን ተጽዕኖች እንመረምራለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን። ተሻገር ሽፈራው እባላለሁ። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት አስተማሪ ነኝ። አመሰግናለሁ። እኔም ቴዎድሮስ ወርቅ አለማው ወርቅ ነህ እባላለሁ። ኦሃዮ ክፍለ ግዛት የሚገኘው ኬንት ስቴት ዩኒቨርሲቲ ረዳት ፕሮፌሰር ነኝ የሚዲያ ኮሚኒኬሽን ጋዜጠኝነት ትምህርቶችን ነው ማሰም መልካም በትውውቁ አመሰግናለሁ በድጋሚ እዚህ አጠገቤ የስራ ባልደረባዬ ወዲሁም ማኔጂንግ ኤዲተሬ ትዝታ በላችኋለች ድምፅሽን ታሰሚ ለአድማጮች ትዝታ እሺ አመሰግናለሁ እንግዶቻችንን አመሰግናለሁ አንተንም አመሰግናለሁ አሉላ ይህን ፕሮግራም ለማዘጋጀት ስለተነሳሳ አመሰግናለሁ ትዝታ ጊዜያችን በያዝነው ርዕሰ ጉዳይ ላይ ብዙ የሚያወያይ ይመስላል ዋናውን የውይይታችንን ትኩረትና በውይይታችን የምንፈትሻቸውን ጭብጦች በመጠኑ ላስተዋውቅ። ግጭት በተቀሰቀሰበት ብጥብጥ በበዛበት ቦታና ጊዜ የጋዜጠኛውና የመገናኛ ብዙሃን ሚና ምንድን ነው? የአድማጭና የተመልካችን እንዲሁም የአንባቢ ሚና በዝርዝር እንመለከታለን። እስኪ አሁን ከመሠረታዊው ጭብጥ ብንነሳ ግጭቶች የሚዘገቡበት አዘጋገብ ከወትሮ የዕለት ተዕለት የዜና አዘጋገባችን በምን እንደሚለይ ምን ልዩ ትኩረት እንደሚሻ እንዲሁም የአሳሳቢነትም ከምን እንደሚመነጭና የምንከተለውን መሠረታዊ አሰራርና የሙያ መርሆች ምንድን ነው የምንከተለው? እንደ ጋዜጠኛ ከመሠረታዊ ጥያቄዎች ባሻገር፣ ዶክተር ተሻገር እርስዎን ላስቀድም። ልክ ነው፣ የዕለት ተዕለት ዘገባ ወይንም ደግሞ ዘወትር ጋዜጠኛው የሚዘገብበት አካኋንና ግጭቶች ባሉበት ማህበረሰብ ውስጥ ወይንም ደግሞ ወደ ጥልቅ ግጭት ሊቀየሩ የሚችሉ ችግሮች ባሉበት ማህበረሰብ ውስጥ ጋዜጠኛው የሚኖረው ኃላፊነት ልዩ ልዩ ነው። የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሠረታዊው መርህ ነው። በኃላፊነት ስሜት ነው መዘገቢያ ያለበት። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ለምንድን ነው እንደዚህ የሚባለው? ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩ እና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ ነው የሚዘግበውን ዘገባ መዘገቢያ አለበት። ለምሳሌ የሚነገረው ነገር ወይንም ዘገባው በማህበረሰቡ ላይ ጉዳት ያደርስ እንደሆነ ማመዛዘን መቻል አለበት። ከወትሮው ለየት ተባለ ሁኔታ ዜና ከሚጠይቀው ፍጥነት ገታ ተደርጎ ምክንያቱም ምንድን ነው ጋዜጠኝነት እውነቱን አቅርበው በፍጥነት አቅርበው ነው። ደግሞ ፍጥነት በጣም ያስፈልጋል። እውነቱንም በጥራት ማቅረብ ያስፈልጋል። እዚህ ጋር ግን እንደወተው ልንራመድ ያስቸግረናል። አንዳንድ ጊዜ በአንድ አርታኢ ወይንም ደግሞ የዜና ኤዲተር ሊሰራ የሚችለው ስራ አወዛጋቢ ጉዳዮች ሲያጋጥሙ የዘገባው ውጤት አሉታዊ ተጽዕኖ ሊኖረው የሚችል ከሆነ ሰብሰብ ብሎ በውይይት ጉዳትና ጥቅሙን ለይቶ ዘገባውን የማቅረብ ደረጃ ላይ ልንደርስ እንችላለን። ይሄን ያሳየው የግጭት አዘጋገብ ከእለት ተእለት ዘገባ ለጀት ያለ መሆኑ ነው። በግጭት ማህበረሰቦች ውስጥ ወይም ደግሞ ተደጋግሞ ግጭት በሚታይባቸው ጥንቅ የሆነ ጥራኔ በሚታይባቸው ማህበረሰቦች ውስጥ ደግሞ የበለጠ ጥንቃቄ ማድረግን ይሻል። ይህ ጥንቃቄ ግን በዘፈቀደ እንደ ግለሰቡ ተጽዕኖና ፍላጎት ብቻ መደረግ ያለበት ነገር ሳይሆን በተቋም ደረጃ፣ በመገናኛ ብዙኃን ደረጃ ግልጽ የሆነና ለአሰራር የሚያመች የጋዜጠኛውንም አቅም ሁልጊዜ መደበኛ የሚያደርግ የአርትዖት መመሪያም ጭምር ያስፈልገዋል። ምክንያቱም በእያንዳንዱ የመገናኛ ብዙኃን ተቋም ውስጥ የምናየው አሰራር በአጠቃላይ የጋዜጠኝነት መርህ የሚመራ ነው። በተለይ አሁን በእኛ ሀገር ባለው ሁኔታ ማለት ነው። ነገር ግን የእኛ ሀገር የዘገባ ሁኔታ በተለይ እንደ አሁኑ ባለ ፖለቲካዊ ሁኔታ ውስጥ በተለመደው የጋዜጠኝነት መርህ መራመድ በጣም አስቸጋሪ ስለሚሆን ግጭትን ከመዘገብ አንጻር የተቃኙ ኃላፊነትን ለመወጣት የሚያስችሉ የመገናኛ ብዙኃን የአርትኦት ፖሊሲዎች ጭምር ያስፈልጉናል ማለት ነው። ስለዚህ ጉዳዩ የአንድ ባለሙያ ጋዜጠኛ ብቻ ሳይሆን የብዙ ጋዜጠኞች የህብረት ስራና የተቋም ኃላፊነትም ጭምር ይሆናል ማለት ነው። ይህም የግጭት አዘጋገብን ከዕለት ተዕለትና ከወትዋዩ የጋዜጠኝነት ስራ የተለየ ያደርገዋል ማለት ነው። መልካም በርከት ያሉ ሀሳቦችን አንስተዋል ዶክተር ተሻገር እንድትቀባበሉ በመሀል ጣልቃ እንገባል ይሄ በእርግጥም ከወትሮ ከእለት ተለት ዘገባዎች የተለየ ምን አይነት ልዩ ጥንቃቄ እንደሚፈልግ ና ሀላፊነቱ ምን ያህል ከፍ እንደሚል ከአንድ ጋዜጠኛም በላይ መሆኑን በተፈጥሮ ጋዜጠኝነት በህብረት የሚሰራ ነው በዚህ ጊዜ ደግሞ ይልቁንም የተለየ ሁኔታ መጠየቁን አሳይተዋል። በዶክተር ተሻገር የተባሉ ሀሳቦችን ድግግም እንዳይኖር ማስቀረት ይቻላል። እስኪ በተመሳሳይ ዶክተር ቴዎድሮስ እርሶም የግጭት አዘጋገብን መሰረታዊ ሀሳቦች በተመለከተ እውነት ነው ዶክተር ተሻገር በጣም በርከት ያሉ ሀሳቦችን ትተዋል። የግጭት አዘጋገብ የዕለት ተዕለት አዘጋገብ በዋነኝነት የሚለይበት እና አይ ቲንክ ጥንቃቄ የተለየ የሚፈልግበት ምክንያት አንዱ የሰው ልጅ ህይወት ኢንቮልቭ የሚያደርግ በመሆኑ ነው። እንደ ሌላው አይነት ጋዜጠኝነት በዛሬው ዕለት ይሄ አዲስ ድልድይ ተመረቀ ወይም ደግሞ በዚህ አካባቢ ይህን የመሰለ አዲስ ስታዲየም ተከፈተ ከሚሉ ዜናዎች ለየት የሚያደርገው ነገር አብዛኛው አድማጭ በአንድ አካባቢ የተከፈተ ግጭትን በአካል ተገኝቶ ሳይሆን በመገናኛ ብዙኃን አማካኝነት የሚሰማው በመሆኑና እነዚህን ደግሞ የመገናኛ ብዙኃን አካላት የሚጠቀሟቸው ጋዜጠኞች ስለሆኑ የጋዜጠኛውን ሚና ይህንን ዜና በማሰራጨት በጣም በጣም ከፍ ያደርገዋል። ጉልህ ሚና ይጫወታል። ዜናው የሚዘገብበት መንገድ፣ ዜናው ፍሬም የሚደረግበት መንገድ እነኚህ ሁሉ ሌሎች ሰዎች በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ደግሞ ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳደር ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያል የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ እጅግ በጣም ከፍተኛ ነው እና በዚህ ዙሪያም ያለው ስልጠና በዚህ ዙሪያ ያለው ዝግጅነት በተለይ ደግሞ እንደኛ ሀገር፣ አሁን ባለንበት ሁኔታ ከመቼውም ጊዜ የበለጠ አስፈላጊ ስለሆነ ይህንን ከግንዛቤ አስገብቶ እንደ ሌላው አይነት ዜና ሳይሆን የሰው ልጅ ሕይወትን ሊወስን የሚችል ስለሆነ በቅርቡ ጊዜ በጣም በብዙ ተጨባጭ ምሳሌዎች ያየነው ነው። ለየት ያለ ብቻ ሳይሆን ልዩ ክትትል፣ ልዩ ዝግጅት፣ ልዩ ስልጠና የሚያስፈልገው የጋዜጠኝነት ዘርፍ። መልካም። የዕለት ተዕለት ስራዎችን ወደሚመለከተው እንሄዳለን። በተለመደው የትህትና መንገድ አንቱ ብዬ ጀመርኩ። ትዝታ እንግዲህ የሙያ አጋሮቻችንም ናቸው፣ መምህራንም ቢሆኑ ጋዜጠኞች ናቸው። ብዙ ጊዜ የኪነ ጥበብ ሰዎችና ጋዜጠኞችን ስናናገር ቀረብ ለማድረግ እንሞክራለን። አንተ እንላለን። እርግጠኛ አይደለም የናንተን ፍቃድ ይጠይቃል። እኔ አንተ ብትለኝ ይመርጣል። እንደተመቸህ አዱላ። በተለይ ወጣቶች ከሆኑ ለምንድን ነው አንቱ? ወጣትነቱ እንኳ ይቆየ። ዶክተር ተሻገርን ረጅም ጊዜ ነው የማውቀው። እንግዲህ የጋዜጠኛ ነገር ቀረብ ያለውን ስሜት አስፈላጊም ነው። እንደ ወዳጅ፣ እንደ ጓደኛም ረጅም ጊዜ የማውቀው ነው፣ ምንም እንኳን ጊዜው ቢራራቅም አንቱ ብዬ ልልብ ምችልበት ድል የለም ይባላል። ጋዜጠኛ አንቱ አይባልም ይባላል፣ ለምን እንደሆነ እንጃ። እሱም ባይሆን በኋላ ላይ ማንሳታችን አይቀርም። ትዝታ ወደ አንቺ ልምጣ። በዶክተር ተሻገርና በዶክተር ቴዎድሮስ የተባሉትን ተመልክተናል። መሰረታዊ ሀሳቦችን አንስተዋል። ዛሬ ይሄ ነገር በሀሳብ ብቻ የሚነሳ መሆኑ ያበቃ ይመስለኛል። ቤታችን ገብተዋል። የግጭቶች አዘጋገብ ብቻ አይደለም ግጭቶች የተለምዶ የዕለት ተዕለት አጋጣሚዎች ደግሞ እየተቀየሩ ነው እና ኢትዮጵያ ውስጥ ያሉ ሁኔታዎች ምናልባትም መቼም ጠብቀን ከምናውቀው ውጭ የመሰከርንበት ጊዜ ነው እና እነኚህ ድርጊቶች፣ እነኚህ ሁኔታዎች ሲመጡ የምንዘግብበት መንገድ ከነ ኃላፊነቱ እንግዲህ በሀገር ውስጥ ያሉትን መገናኛ ብዙኃን ይመለከታል። አዲስ ጊዜ መጥቷል። ሶሻል ሚዲያውን ይመለከታል ሊያመጣ የሚችለውን የተባባሰ ሁኔታ ከግምት አስገብተን እስኪ ከዚህ ንጠቂ ዶክተር ተሻገርና ዶክተር ቴዎድሮስ ያሏቸውን ሀሳቦች ይዘሽ ወደ ኢትዮጵያም ወደሚያስገባን እንጽለቅ። እሺ። አሉላ፣ አመሰግናለሁ። ሁለቱም እንግዶቻችን ዶክተር ተሻገርም እንዲሁ ዶክተር ቴዎድሮስም ያነሷቸው ነጥቦች በጣም ጠቃሚ ናቸው። ዶክተር ተሻገር መጀመሪያ ሲገልጹት ጋዜጠኝነት ኃላፊነት እንዳለበት ጋዜጠኝነት ራሱ ሙያው ኃላፊነት ነው። ተጠያቂነት እና እውነት የሚሉ ቃላት ሁል ጊዜ አብረው ከጋዜጠኛው ጋር የሚሄዱ ስለሆኑ ያ ጭብጥ ከግንዛቤ መግባት አለበት፣ ስራችንን በምንሰራበት ጊዜ ወይንም የሌሎችንም ስራ በምንመለከትበት ጊዜ። ሌላ ደግሞ አሁን በወቅቱ በሀገራችን ያለው ሁኔታ የሰው ሕይወት ብቻ አይደለም። በግጭቱ ምክንያት የሰው ህይወት የሚጠፋ ብቻ ሳይሆን የአገር ደህንነትም አደጋ ላይ የወደቀበት ጊዜ ነው። ስለዚህ ከመቼውም ጊዜ የበለጠ ጋዜጠኞች ከስሜት ነጻ የሆነ እንዲሁም በተጨባጭ ስለ ሁከቱና ስለ ግጭቱን ብቻ ሳይሆን ማህበረሰቦቹ ከግጭት በፊት ምን ያገናኛቸው ነበረ፣ ምንድን ነው ዋጋቸው፣ እነዚህ ማህበረሰቦች የሚሉ ዘገባዎች ላይ ብናተኩር አንደኛ ለማስታወስም ይረዳል። ህዝቡንም ግጭት ማብረድም ይቻላል። በነገራችን ላይ ግጭት ማብረድ ዜና ሳንሱር ማድረግ አይደለም። ግጭት ማብረድ አንዱ የሀላፊነት አካል ነው። ግጭት በምናበርድበት ጊዜ ደግሞ እውነትን በሳተ መንገድ አይደለም። ነገር ግን በቃላት አጠቃቀሞቻችን ከሁሉም በኩል ሚዛናዊ የሆነ ዘገባ ለማቅረብ በመሞከር ከግጭቱ በላይ የሆኑ ቅድም እንዳልኩት ህብረተሰቡ በጋራ የሚጋራቸው ነገሮች ላይ አወንታዊ የሆኑ ነገሮች ላይ አጉልቶ በመስራት አንድን ማህበረሰብ በተለይም አሁን እንዳልነው አገራችንንም ለመታደግ ይቻላል። በሙያ ማለቴ ነው። ኃላፊነቱን በጣም ቀረብ የሚያደርግ አጋጣሚ ተፈጥሯል። እንደሚባለው ከሀሳብ ባሻገር በድርጊት የሚታዩ ሁኔታዎችን ማዛመድ እንድንችል በተለይም ደግሞ በአሁኑ ሰዓት በኢትዮጵያ ያለውን ሁኔታ የሚዘግቡ በሙያቸው የጋዜጠኝነት ስልጠና ያላቸው ሙያውን የሚያውቁ፣ በመደበኛ መገናኛ ብዙሀን የሚያገለግሉ ብቻ ሳይሆኑ በገዛ ፈቃዳቸው የሚዘግቡም አሉ። የመገናኛ ብዙሀን ገጽታ በእጅጉ ተቀይሯል። ሶሻል ሚዲያ ስልክ እስካለው ድረስ አንድ ሰው ያን የራሱ ሊያደርገው ይችላል አብሮ የሚመጣውን ሀላፊነት ሳይመለከት ምን አይነት ጥንቃቄዎች መደረግ ይችላሉ ምን መማር ይቻላል የትኞቹ ስህተት ናቸው የትኞቹ አይደሉም ማከራካሪዎችን ኋላ ላይ እናነሳለን ዶክተር ትሻገር ዛሬ ኢትዮጵያ ውስጥ ካለው ሁኔታ ጋር እስኪ ያዛምዱልን ጥሩ ነው ችግሮቹን ስናይ የተከሰቱበትን አውድ ውስብስብነት ነው መጀመሪያ የምናየው ቀደም ሲል አሉላ እንደ ጠቆምከው በፊት በሚዲያ ተቋም ወይም በመገናኛ ብዙሀን በተቋም ደረጃ ይሰሩ የነበሩ ዘገባዎች ወይንም ዜና ስንል ተቋማዊ ነው። አንድ ሰው በተሰጥኦ ምክንያት በግሉ ግጥም ሊጽፍ ይችላል፣ ደብዳቤ ሊጽፍ ይችላል። እነዚህ በጣም ግለሰባዊ የጽሁፍ ዘውጎች ናቸው። ነገር ግን ልክ እንደ ህግ ፓርላማ እንደሚያወጣው ህግ፣ ዜናን ደግሞ መገናኛ ብዙኃን ነበር የሚያወጡት እና ግለሰብ ዜና አይጽፍም። ተቋም ነው የሚጽፈው በጋዜጠኛው አማካኝነት አሁን ያለው ቴክኖሎጂ ደግሞ ግለሰቡን ወደ ተቋምነት ቀየረው። አንድ ግለሰብ ለሚሊዮኖች ዜና ያስተላልፋል። ነገር ግን ያንን ሲያደርግ ተቋማዊ ኃላፊነት ከግዴታ ጋር ያልተያያዘ ከተቋም ከተቋምነት ጋር ያልተያያዘ ዝም ብሎ ነፃ የሆነ የግለሰብ ተቋምነት ጠባይ የያዘ ነገር ነው የተከሰተው እና በማህበረሰባችን ውስጥ አንዱ አደናጋሪ ነገር ይሄ ነው ዜና ከተቋማዊነት ወደ ግለሰባዊነት እንደ ግጥም፣ እንደ ደብዳቤ፣ እንደ ልቦለድ ጽሑፍ ዘውጉ ሌላ ደረጃ ውስጥ የገባበትና የምስቅልቅልና የቀውስ ሁኔታ የፈጠረበት ጊዜ ውስጥ ነው ያለ ነው። ድሮ ዜና ሳይሆን አሉባልታ በግለሰብ ደረጃ ይተላለፋል። አሁን ግን በማስ ሚዲያ ደረጃ አንድ ተራ ጋዜጣ ከተማ ውስጥ በሕግ ታውቆ የሚታተም ተራ ጋዜጣ ሊያደርግ ከሚችለው በላይ በአንድ ግለሰብ በዌብሳይት አማካኝነት የሚለቀቀው ዜና ተጽዕኖ በጣም ከፍተኛ ሆኗል። ይሄ ከግለሰቦች አልፎ ልዩ ልዩ ማህበራት፣ ተቋሞች፣ የፖለቲካ ድርጅቶች ወይም አክቲቪስቶች ሁሉ የሚጠቀሙበት ሆኗል። ይሄ ያለንበት አውድ እየተወሳሰበ እንዲመጣ ያደረገ ነገር ነው። በተለይ ደግሞ የመደበኛ መገናኛ ብዙኃን ነጻነት በጣም በታቀበባቸው አካባቢዎች የድረገጾች የዜና ስርጭት በከፍተኛው ደረጃ ሰዎችን ሊስብ ችሏል። የኃላፊነቱም ስሜት እንዳይኖር የሚያደርጉ ልዩ ልዩ የተወሳሰቡ የፖለቲካ ችግሮች አሉበት። እነዚህ ሁሉ ነገሮች ተዳምረው ነው አሁን ያለውን ነገር የፈጠሩት ማለት ይቻላል። አሁን በኢትዮጵያ ውስጥ ያለው የመገናኛ ብዙሀን ቅርጽም እጅግ ውስብስብ ሆኗል። ከሁለት አመት፣ ከአንድ አመት ተኩል ወዲህ ቀደም ሲል መደበኛ መገናኛ ብዙሀን ነበሩን። ማለት በማስታወቂያ ገቢ የሚተዳደሩ ሙያዊ ጋዜጠኞችን ቀጥረው የሚያሰሩ መደበኛ መገናኛ ብዙሀን ነበሩ። የመንግስት መገናኛ ብዙሀን ነበሩ። አሁን ግን ቀደም ሲል ከሀገር ውጭ የሆነው ሲሰሩ የነበሩ ራሳቸውን ከአንድ ወይም ከሌላ የፖለቲካ ተቋም ጋር አያይዘው በማስታወቂያ ገቢ ሳይሆን በፖለቲካ ደጋፊዎቻቸው መዋጮ የሚተዳደሩ ራሳቸውን የአንድ የፖለቲካ አስተሳሰብ አራማጅነት ዓላማ ያስያዙ እንጂ ነፃ ጋዜጠኛ ሆነው እንደማይሰሩ በግልጽ የሚናገሩ የታጋይነት ዝንባሌ ያላቸው መገናኛ ብዙሀን ናቸው። እንግዲህ ሌሎችም አሉ ያልጠቀስናቸው ግንኙነት ቴሌቪዥኖች አሉ፣ የሃይማኖት ተቋማት ቴሌቪዥኖች አሉ። በዚህ ውስብስብ ሁኔታ ውስጥ የመገናኛ ብዙሀን ተደራሲ የትኛው ምን አይነት መረጃ እንደሚሰጠው ፈርጆ የማየት አቅም ሁሉም አለው ለማለት በማንችልበት ሁኔታ የሚፈጥረው ተጽዕኖ እጅግ ከፍተኛ ሆኗል። ስለዚህ አይነቱ ራሱ ብዙ ነው። የምንሰጣቸውም ኃላፊነት ከዚሁ አንጻር የሚታይ ነው እና አውዱን መጀመሪያ መረዳት ሩን ለመረዳት ያስችላል የሚል እምነት ነው ያለኝ። መልካም ዶክተር ትሻገር ዋናውን ነገር አስጨብጠህናል። አንተም አንተ እየቀላቀልኩ ነው የሚቀጥለውን ሀሳብ ቀድመህ የደረስክበት ይመስለኛል። መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው ዛሬ መጠየቅ እንኳን ቢፈልግ ማረጋገጥ እንኳን ቢፈልግ አዳጋች የሆነም ሁኔታ አብሮ አለና፣ በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ፣ የአንባቢው፣ የአድማጩ ድርሻ ምንድን ነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስ የሚችሉ ዘገባዎች በየቀኑ ይሰማሉ ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴዎድሮስ ከዚህ ይውሰድ። እንግዶቼ እናመሰግናለሁ። ዶክተር ተሻገር ሽፈራው፣ ዶክተር ቴዎድሮስ ወርቃየው፣ ወርቅ አለማው እንዲሁም ባልደረባይን ስታበላቸውን። አድማጮች ውይይቱ አላበቃም፣ በሚቀጥለው ሳምንት ይቀጥላል።

አለቃይ በጎሳዬ ተስፋዬ ነበር የሰማነው ጎሳዬ እናመሰግናለን ተከታዩ ቅንብር አድማጮች ለየት ያለው የስኬት ታሪካቸው ከፍ ያለ እውቅና ካጎናጸፋቸውና ዝናው እየገነነ ከመጣው ፈጣን ምግቦች የሚያቀርብ ምግብ ቤት ባለቤቶች ጋር የጀመርነው ነው ወግ ነው ሮሚንግ ሩስተር ይባላል ምግብ ቤታቸው ቀደም ባለው ምጥን ዝግጅታችን እልባት ወዳደረግንበት ቅንብር ነው የምናመራው ሶስት እንግዶች መስመር ላይ ያለው ከታላቅ ልጀምር መሰለኝ። ብንያም ሀብተ ማርያም፣ ሚካኤል ሀብተ ማርያም ወንድማማቾች የብንያም ባለቤት ወይዘሮ አረገ ወይን መስፍን እንኳን ወደ አሜሪካ ድምጽ በስልኩ መስመርም ቢሆን ብቅ አላችሁ። በቅድሚያ እኛም እናመሰግናለን ለዚህ ኢንተርቪው ስለጠራህን። እንዲህ ነበር። ቀደም ባለው ዝግጅታችን የተዋወቁት አሁን መለስ ብዬ በዚያ በቀደመ ዝግጅታችን ጀመር ያደርግነውን ውይይት በማስታወስ ወደ ቀሪው ጥያቄዎች ይወስዳችኋለሁ። ለዚህ ሁሉ መነሻ ወደ ሆነው ታሪክ እንሂድ። ቀደም ብዬ በጠቀስኩት በታዋቂው የዋሽንግተን ፖስት ጋዜጣ ላይ የምግብ ቤታችሁ ታሪክ ሲወጣ አንዲት ወጣት በትዊተር አማካኝነት በላከችው መልእክት ምግብ ቤታችሁን አድንቃ ነው የጻፈችው። ቅድም የጠራ ነው ሳንድዊች በመስራት የሚታወቀውን ምግብ ቤት ጥሩ ነው፣ ነገር ግን እዚህ አካባቢ የምትኖሩ ከሆነ ሮሚንግ ሩስተርን ተመልከቱት፣ እዛ መሄድ አለባችሁ የሚል መልእክት ላከች። ከዚያ በኋላ ያለው ሁሉ ታሪክ ነው እንደሚባለው ነው። ሰዎች ወደ እናንተ መጉረፍ ጀምሩ፣ ብዙ ማነጋገርም ጀመረ። እንዲያውም ዜናው ላይ እንደሚያመለክተው እድሜ ልክ በነጻ በደንበኝነቷ ይህን መልእክት ያስተላለፈችውን ወጣት ሁልጊዜም እናንተ ጋር መታ ሳንዶች እንድትወስድ ወይም እንድትመገብ እንደፈቀዳችሁላት ታሪኩ ያትታል። ትክክል ነው፣ ጋዜጣ ላይ እየወጣው፣ ትክክል ነው። ትክክል ነው። አዎ። እንግዲህ ሚኪ፣ አንተ በበለጠ አስረዳቸው። ሶሻል ሚዲያውን እሱ ነው የሚሰራው። የስራ ክፍፍል አለንና እንዲህ ያለውን ጉዳይ የሚመለከተው የአቶ ሚካኤል መስሪያ ቤት ነው። ነው የምትለው እሱ ነው። እሺ ሚካኤል። አዎ የሶሻል ሚዲያ ስሟ ለሄራ ትባላለች፣ ወይም የእውነት ስሟ ብሪ ትባላለች። እሷ አክቹዋሊ የኛ ካስተመር ነበረች፣ ደንበኛችን ነበረች። እና ዜ ትመጣ ነበር ትበላ ነበር። እና ይሄኛው አሁን ቺክፊሌ እና ፓፓይስ ባላቸው አንድ ነገር ነበራቸው። ቺክፊሌ እና ፓፓይስ እና በዛ ላይ ለምን ፓፓያስ ትሄዳላችሁ ከነሱ የሚበልጥ ለብላ ጻፈች እና በቃ ነው ወን ቫይራል። ከዛ ሰው ሁሉ መቀባበል ጀመረ። በእርግጥም ትኩረት ሳበ። አዎ አዎ፣ በጣም ስራ ላይ ነበር። ትዝ ይለኛል እና ዞር ብለን ስናየው ሁለት ሺህ ፋሎወርስ በአንድ ጊዜ ታገኝ በአንድ ጊዜና ያየ ነው እየጨመረ ሄደ። ዛል ሰናስቡ ቫይራል ማለት ነው። ይሄ ነገር ከተነገረ በኋላ ሚካኤል እንዳስረዳ እቺ ደንበኛችሁ ወጣት ናት። ደንበኛችሁ ልክ ነኝ። ሚካኤል እቺ ወጣት ደንበኛችሁ ያላያችሁት ግሩም ቤት አለ፣ ይህን ሳንዱች ቤት ሞክሩት ብላ ካለች በኋላ በእርግጥ በሶሻል ሚዲያ ላይ አነጋገረ። አንዳንድ ጊዜ እዛ ያየኸ ሁሉ የንግዱ ቦታ አይመጣም ወይንም ግዢው ውጤቱ ላይ አንድ አይነት አይሆንምና የእናንተ ግን የተለየ ይመስላል ምንድን ነበር የመጀመሪያ ቀን ያያችሁት የሰውን አመጣጥ ማስተናገድ የቻላችሁበትን መንገድ እስኪ አስረጅን ሀረገወይን በጣም አመሰግናለሁ እንደው በሚገርም አይነት ሁኔታ እስካሁን ድረስ ህልም ነው የሚመስለኝ። የእውነት የእውነትም አልመስልም ሁሌ እላቸዋለሁ፣ ይሄ የእኛ ቤት ነው እውነት ነው። እግዚአብሔር ይሄንን ያደረገው በቃ ላይክ ህልም ነው ወይ ህልም ውስጥ ነው ያለሁት ወይ እያልኩኝ የራሴ ራሴን በራሴ ቼክ አደርጋለሁ። እና በቃ ምንም ቃላት የለኝም። በሚገርም አይነት ሁኔታ እኛ ከአቅማችን በላይ ሀንድል ማድረግ ከምንችለው በላይ ሰው እየጎረፈ እየመጣ ማስተናገድ ከምችሉት በላይ ከአቅማችን በላይ ሰራተኛ ማዕት ሰራተኛ ጨመርን። ምንም በቃ ምንም ማቆሚያ የለውም። አሁን አንዳንድ ቦታ ስትሄድ ላይክ ወይ ምሳ ሰዓት የሆነ ሳለ አንድ የመጥተው ከዛ ደግሞ በመሀል ብሬክ ታገኛለህ፣ ከዛ ደግሞ ራት ሰዓት አለ። ይሄ ቤት ከመከፈቱ በፊት አትሊስት ሀያ ሰላሳ ሰው ውጭ ይሰለፋል፣ በትንሹ በተለይ ፍራይዴ፣ ሳተርዴ፣ ሰንዴ በቃ በደም ነው ቀድመን ባካፕ አድርገን የምንዘጋጀው። እሱንም ሆኖ ለአምስት ደቂቃ ብሬክ መውሰድ ራሱ በቃ ትልቅ ነገር ነው ብርቅ ነው በቃ የሆነብን እና በእውነት ይህን ሁሉ ክሬዲት የሚወስደው እግዚአብሔር ነው። እግዚአብሔር ለእኛ ትልቅ የሰማይ በርን የከፈተልን ከኛም አልፎ ለብዙ ሰዎች የሚሆን ነገር ነው። እኔ ቃላት የለኝ እግዚአብሔር በጣም አመሰግነዋለሁ ለሰጠን ሰባት አመት ብዙ እንትን ብለናል ለፍተናል በእርግጥ እግዚአብሔር የልፋታችንን የድካማችንን ዋጋ አይቶ ይኸው ሊከፍለን፣ ትልቁን በሩን ከፈተልን። እግዚአብሔር ትልቅ በር ከፈተልን ያለችው አረገ ወይን። የዜና ዘገባዎች በዚህ ደረጃ ትኩረት እስኪሰጥ ድረስ መሄዱ ይመስለኛል ሚካኤል ነህ። ይህን ያልከው በጋዜጣው ላይ እስከ ዛሬ ከገጠመኝ ሁሉ የመጨረሻው አስደሳች ነገር ትለዋለህ። ይህን የትዊተር መልእክት ተከትሎ ያየኸውን አንተስ በበኩልህ ይህንን ሰዎች የተለየ ትኩረት ስቧቸው ወደ እናንተ ጋር በብዛት የመጡበት ሁኔታ ስትመለከት እናንተ ማስተናገድ ከሚችሉ በላይ ሲበዛ ምንድን ነው የተሰማ? አዎ በጣም የሚገርም ነገር ነው። ቤቱ መቀመጫ መግቢያም የለውም እና እነዚያ የለመድ ናቸው። ኦልሞስት አንድ ዓመት ያህል የለመድ ናቸው። ካስቶመሮች ራሳቸው በቃ ግራን የገባቸው ድሮ መጥተው ገዝተው ወደሚወጡት አሁን አንድ ሰዓት አርባ ደቂቃ ምናምን መጠበቅ እንግዳ ነው የሆነባቸው። ና እኔ ራሴ በጣም ነው በቃ በሚገርም ሁኔታ ኤቭሪ ዴይ አዲስ ነገር ነው ለእኛ ራ በትግስት ይጠብቃሉ። ማስተናገድ የምችሉት ሰው ቁጥር ውሱን ነው እና ቀደም ብሎ ቢንያም እንደገለጸልን ወዲያውኑ ተሰርቶ ትኩሱ ስለሚቀርብ ቀድሞ ስለማይዘጋጅም ጊዜ ይወስዳል። ስለዚህ ሰዎች መጥተው አሁንም በትግስት ጠብቀው ምግባቸውን አዘው ወስደው ይሄዳሉ ነው ምትለን? አዎ፣ አሁንም ሶሻል ሚዲያ ላይ እንከታተላለን እና ሰው ምግቡ በጣም ያስጠብቃል፣ ግን ወርስ ያስጠብቅ ነው። ምንም አይደለም መጠበቁ ቫሊዩ አይሰጡት እና እኛም እያሻሻልን አዳዲስ መሳሪያዎች እያስገባን ነው። ሲስተማችንን እየቀየርን ነው። እየተማርን እየቀየርን ነው። እና አሁን በአጀማመራችን ብዙ ሰው አይጠብቅም። አሁን በዛ ከተባለ ከሀያ ደቂቃ እንበል ከሀያ ደቂቃ ውስጥ ምግብ ይዞ መሄድ ይችላል። በፊት ያው አንድ ሰዓት አንድ ሰዓት ተኩልም ሰው አስጠብቀናል። ምን ያህል እንደሚያስጠብቅም እንመለከታለን። ቀጣዩ ጥያቄ ቢንያም ያንተ ነው። እንዲህ ያለው የምግብ ቤት አሰራር በተለይ ደግሞ ከሌላ ሀገር መጥቶ እንደ አዲስ እዚህ ባህል ውስጥ አድጎ በንግድም መበልጸግ ማደግ ሲጀመር ብዙ ጊዜ የሚታየው ባህላዊ ምግቦችን ለምሳሌ የኢትዮጵያ ምግቦችን እንደሚያደርጉት የአገርን ባህል አካባቢው የሌለውን ነገር በማምጣት የሚደረግ ነው። እናንተ ግን ያደረጋችሁት ፈጣን የሚባለው የምግብ ቤት አሰራር፣ ወዲያውኑ ተሰርቶ የሚሰጥ ምግብ አሰራር በጣም የተለመደ ነው። ምናልባት የሚያሳስበው የጤና ጉዳይ ይሆናል እንጂ በስፋት አሉና፣ እንዴት በዚህ ላይ ተሳካለን ትላለ? ይልቁንም ደግሞ የመረጣችሁት ይሄ እንዴት ሊሆን ቻለ? ምናልባትም ብዙ የኢትዮጵያ ምግብ ቤቶች ስላሉም ጭምር ሊሆን ይችላል። ቢኒያም፣ እኛ እውነት ለምናገር የኢትዮጵያ ምግብ በልጅነታችንም ስለመጣን ኢትዮጵያ እውቀቱ የለ ነው ለመክፈት ሁለተኛ ነገር ያው ዲሲ ነው አዲስ አበባ ማለት ነው የሀበሻ ምግብ በየቦታው አለ እጥረት የለም እና ሶስተኛ ደረጃ ስንጀምር እኛ ያው በመኪና ላይ ስለምንሸጥ በመኪና ላይ ፈጣና ያለ ምግብ ወዲያው የሚሰራ ጥሎ የሚደርስ አዎ የሌለው ብለን አስበን አይተን ያለውን ኮምፒቲሽን በመኪና የሚሸጠው ምግብ አጥንተን የሌለ ነገር ነው እና እኛንም ጀማሪዎቹም እዚህ ከተማ ላይ በመኪና ላይ የተጠበሰ ዶሮ በመሸጥ ማለት ነው። እና ያው ጀመርን። ግን ያው ሁሌ አንድ ነገር ላይ የምትወደውን ነገር ከሰራ ኦፍኮርስ በደምብ ጥሩ አድርገህ ትሰራለህ። በደንብ አጥምተን በደንብ አዘጋጅተን ቀምሰን፣ ፋሚሊ አስቀምሰን ብዙ ነገር ሞክራል ሪሴፒውን አውጥተን ከዛም ተሰርቶ የወጣ ነው። እና መኪናው ከወጣ ከመጀመሪያው ቀን ጀምሮ ነው መጀመሪያ ቀን ነው ምግብ ጨርሰን ያገባ። ሁለተኛውም ቀን ምግብ ጨርሰን ገብተን። በሶስተኛው ምሳ ሰዓት ሳይሞላ ነው ምግብ ጨርሰን ካስተመር ትዝ ይለኛል። በሶስተኛው ቀን ምን ለምን ነው በቂ ምግብ ይዛችሁ ማትመጡት ብሎ ተናገረ እና ምን ያህል መያዝም አና አላወቅንም። ምን እንዳለባቸው አታውቅም። የደንበኛውን ቁጥር ስለማታውቅም መኪና የተወሰነ ነገር ብቻ መጫን ስለምትችል ምን ያህል መጫን እንዳለብን አላወቅነውም። እና በዛን የጀመሪያው በቃ እንግዲህ እያሻሻለን እያሻሻልን እያስተካከልን ከዚህ ደርሰናል እና ያው እንግዲህ ሰውም ወዶታል። እኛም በጣም ደስተኞች ነው። ግሩም። የመጨረሻ ጥያቄ አንዳችሁ ልትመልሱ ትችላላችሁ። ይሄ እንዲህ ያለ እውቅና ሲገኝ የበለጠ ጥራትና ቅልጥፍናውን ቀደም ብላችሁ እንደ ገለጻችሁልን፣ እያሳደጋችሁ በሄዳችሁና በሰራችሁት መጠን የማደግ እድልም ይበልጥም የመደረጀት እድልም ይጠበቃልና የሚቀጥለው ምዕራፍ ምን ይሆን? ከወዲሁ የታሰበ ነገር አለ? እዚህ ሀገር እንደምናያቸው ቅድም ስማቸው የተጠሩ የተጠበሰ ዶሮ ሳንዶች የሚሸጥባቸው አብዛኞቹ ከአንድ በላይ በተለያዩ አካባቢ ያሉ ናቸው። የእናንተም ይሄ ለየት ያለ ምግብ ቤታችሁ የማደግ የመስፋፋት ሀሳቢ ኖረው ይሆን? ምንድን ነው እንደው በአጠቃላይ የሚቀጥለው ምዕራፍ? እንግዲህ እኛ እንግዲህ እንዳልኩ ይሄኛውን ቦታ ለማስተካከል ያዝ ነው እና ፎከስ ያደረግነውም እየሰራ ነው ያለ ነው። ያለንን ሎኬሽን ፍጥነት ለመጨመርም አንዳንድ ነገሮችም ሜኗችን ላይ ምግቦች የተለያዩ ለመጨመርም እያሰብን ነው። ከዛ በተረፈ ብዙ ኢንቨስተሮች፣ ገንዘብ ያላቸው ሰዎች ኮንታክት አድርገውናል። ፈልገው መጥተው ኢንፐርሰን መጥተው ቢሆን አናግረውናል። ግን በዚህ ጊዜ እንግዲህ እግዚአብሔር ከፈቀደ ወደፊት እያደገ ይሄዳል። አሁን ግን ያው ይሄንን በደንብ አስተካክሎ ሳናበላሽ ስማችንን ማሳወቅ ነው። ግሩም ነው። ጥሩ መስመር ላይ ይመስለኛል። በሂደት የምትሰሯቸውንም ነገሮች ለመመልከት እንሞክራለን። ሁለቱ ወንድማማቾች ቢንያም ሀብተ ማርያምና ሚካኤል ሀብተ ማርያም የአቶ ቢንያም ባለቤት ወይዘሮ ሀረግ ሀረገ ወይን መስፍን እንግዶቼ ለጊዜያቸው አመሰግናለሁ። በሌላ መሰል ዝግጅት መልሰ እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ ጊዜ ርስትልኝ። እኛም በጣም እናመሰግናለን። አድማጮች ከሦስቱ እንግዶች ጋር ያደረግነውን ቃለ ምልልስ ነው የሰማችሁት። ታሪካቸው፣ አጋጣሚያቸው ሌሎችንም ለማነቃቃት እንደሚረዳ ገምታለሁ። በሂደት ሥራዎቻቸውንም እንከታተላለን። አንድ ቀንም ጎራ ብለን የስኬታቸውን መሠረት፣ እንዲሁም ደንበኞቻቸው ባሉበት እንመለከታለን። አሁን ወደ ተከታዩ የመጨረሻው ቅንብራችን ከመሸጋገራችን በፊት ተከታዩን የሙልቀን የሙልቀን መለሰን አንድ ስልት ልጋብዝና እመለሳለሁ። ች አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። በዚህ በአዲስ ዓመት በተከናወነ አንድ በዓል ዝግጅት ላይ ከተዋወቅኳቸው ባለሙያዎች መካከል አንዷ ብርቱና ጠንካራ የእውቀት ሰው ነች። ለሁለተኛ ዲግሪዋ እየተማረች ነው፣ በዚህ ዓመት ትጨርሳለች። እኔና ወጣቷ የተዋወቅ ነው። የግዕዝ ቋንቋ ትምህርት ከሚሰጥበት ቦታ ነው። እዚህ ምን ታርግ ያለሽ የግዕዝ ቋንቋ ትምህርት ከሚሰጥበት አልኳት። የሕይወት ጥሪ ጉዳይ ነው፣ ግዕዝ ማወቅ እፈልጋለሁ አለችኝ። ባጭሩ ላስተዋውቃችሁ፣ ትዕግስት ጉግሳ ትባላለች፣ ሲቪል መሀንዲስ ናት። እቴ አበባ ሆሆይ የኔ መቤት እማይ እቴ አበባ ለዘመንሽ ክብር ለክብርሽ ዘንባባ ለውድነትሽ ጥግ ላንቺ እንደሚገባ እልፍ አላፍ ቃላት ታጅቦ በእንባ ይድረስ ከአጸድሽ ከደጃፍሽ ግርማ የማያዩየው የማይሰማው ይስማ። እቴኔ ስንዱ የእመቤቶች ማማ እናት አለም ያደግኩባት ቀይሽ ላውድሽ ክብር ይግባው የምህረት ዝናብ በረከት አይንሳው። አድባርሽ ትለምልም በቀኝ ብልጥግና እንደ ቅባት ትታይ ሁሌም ከላይ ሆና ቸር ያጋጥማት ልበል ልትሸኘኝ ነውና እቴ እኔ አበባ ስምሽ የሚጠራባት ያደግኩባት ቀይ የእናቴ አባቴ ቤት የምትገልጽበት ብታጣ አንዲት ቃል መጤ ብላኛለች ከእንግዲህ ምን ሊባል በሰማሁት ቅስፈት እቴ እኔ አበባ እየቋጠርኩ ስንኝ እየታገልኩምባ ና በዚህች ዓለም ህይወት መጤ ያልሆነ ሰው ምድርን ማይተዋት እግዚአብሔር ሲጠበብ እጆቹን ሲያነሳ ከመሬት ከእግሩ ስር ጥቂት ትቢያ ነሳ እየጠፈጠፈ በራሷ አመሳስሎ ሰው መጤ አድርጓል ከማይመጣ ብሎ ስለዚህ ሰው ሁሉ ከፋርስ እስከ ኢትዮጵያ እንግዳ ነው እንጂ ለማምሻው መቆያ ሰው ሀገር የለውም እንዲያውም ስለእውነት ይህንን እንዳልል ይቆጠርብኛል ካገር የለሽ ጩኸት ከሀገር አልባ ጩኸት ግድ የለም ይኑረው። ሰውስ ጎራ ይወዳል አጥር፣ ክልል፣ ወሰን ስለ ህግ ተሰርቷል። ግና ለእንደኔ አይነት በተወለደበት ለሸመገለበት ሌላ ይሏት ሀገር መኖሩን ለማያቃት እንደምን ይችላል መቀበል መጤነት ያያት ያባት ስም ከኛ አይደለም ቢሂል ህሊና ሊያደማ ልቦና ሊያቆስል በታሰበለት ልክ ከብዙሃል ሊሰማ እቲን አበባ መቼ ያሳምም ሳማ ምን ይበላል አውሬ መቺ ነክሳል ጉንዳን መች ጎዳል ረሃብ መቼ አጣጋል ሰይጣን እኔን የተሰማኝ የከፋኝን መጠን ያደኩባት መንደር ትንሿ ኢትዮጵያ እውነት ነው እውነት ነው ለተወዳጅነት ሌላትም አምሳያ። በየዋህነት ክር ተጠቅመን ባንድ ላይ ዘር በሚሉት ክስረት ላፍታ ሳንታያይ የወል መዝሙራችን ሆኖን ልዩ ክብር። ስለ ፍቅር ስለ ፍቅር ሁሉም ይቅር ይቅር ተባብለን ኖረን ማደግ ካጣላላን ምን አለ በቀረ ይህን ቀን ባላየን። ፍቅር እና እውነት ርኅራዬ አንድነት በመጤነት ስሌት ሲጠፋ እንደ ዘበት የሚያይ አምላክ ካለ ከዙፋን ጸባኦት ይፍረድ ፍትወርትህ። እኔ የለኝም ቃላት እኔ የለኝም ቃላት። ትዕግስት፣ አንቺ እንግዲህ የግዕዝ ቋንቋ የግዕዝ ትምህርት እየተማርሽ የተገናኘ ነው። እዛ ነው ወንዝ የሚያሻግሩ ብዙ የውጭ ቋንቋዎች እያሉ ግዕዝ እንዴት ፈለግሽ? እስቲ እንደው ምክንያቱን ንገሪኝ። ያው ማወቅ ከተባለ የሚጀመረው ከራስ ነው አይደለም? ግዕዝ ደግሞ እንደምናስበው ብዙዎቻችን እንደምንረዳው ቀላል ቋንቋም አይደለም። የእኛነታችን መገለጫ ነው። ብዙ ብዙ መጽሐፎቻችን፣ ድርሳኖቻችን ብዙ ብዙ ብራናዎቻችን የተጻፉት በግዕዝ ናቸው። ለልጆቻችንም ማስተላለፍ የምንችለው የተቀበልነውን ነው። ስለዚህ በተቻለኝ አቅም ባለችኝ ሰዓት ግዝን አውቂ ለራሴ እንኳን ባይሆን ለልጆች ጥሩ መስመር ለማስያዝ በማሰብ ነበር የጀመርኩት። አሁን ምን ደረጃ ላይ ደረሳችሁ? እስቲ እንደው የተማራችሁትን ትንሽ ተቃቅሽልኝ። ያው ኮርሱ የነበረው ለሶስት ወር ነበረ። ያው ለክረምቱ ማለት ነው። የክረምቱ መርሃ ግብር አለቀ። አሁን በጋ ላይ እንደ አዲስ እንጀምራለን። በሶስት ክፍሎች የተከፈለ ነው ትምህርታችን። አንደኛው ያሬዳዊ ዜማ ነው። በዜማዎቻችን መካከል በዓለም ላይ ከሚታወቁ ዋናው የቅዱስ ያሬድ ዜማ ነው እና አንደኛው ክፍል የቅዱስ ያሬድ ዜማ ነው። ሁለተኛው ደግሞ ሥነ ጽሑፍ እና የአማርኛ ቋንቋ በሚል የምንማረው ነበር። በጣም ግሩም የሆነ ትምህርት ነበር። ሶስተኛው ደግሞ ልሳነ ግዕዝ ነው። ቃላትን ከማወቅ ጀምሮ አሁን እንቀጥላለን። ግስ ማውረድ እንጀምራለን። እያንዳንዱን ነገር እና እንደዚህ ያልን ነው እንግዲህ ያለ ነው። አሁን በጋ ላይ ከጥቅምት ጀምሮ ደግሞ እንቀጥላለን። አመሰግናለሁ ኢንጂነር ትዕግስት ጉግሳ የትዕግስት ጉግሳ ግጥሞች ብዙ ናቸው ሌላ ጊዜ እንግዲህ እየተመላለስን እንዲሁ የምንሰማቸው የምናዳምጣቸው ይሆናል የዛሬ አስራ አምስት ቀን እንገናኝ እስከዛው ደህና ሁኑ ንጉሴ አክሊሉንና እንግዳውን የግዝ ተማሪዋን የሲቪል ምህንድስና ባለሙያዋን ትዕግስት ጉግሳን እናመሰግናለን ውድ የራዲዮ መጽሔት አድማጮች ዝግጅታችንን ስለተከታተላችሁ እናመሰግናለን። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንደሚቀላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድም እየጋበዝን ዛሬውን በዚሁ ልንቋጭ ነው። አሁን የቀረን ለድናደሩ ስንብት ከማጠቃለያው ንባብ በኋላ እመለሳለሁ። አድማጮች ከተከታዩ ከማይክል ጃክሰን ዩ አር ናት አሎን ከተሰኘ ስልት ጋር ተዋችኋለሁ። የማጠቃለያ ዜና እናንባለን። የአክሱም ጽዮን ሃይማኖታዊ በዓል በዛሬው ዕለት በድምቀት ተከብሮ ውሏል። በዓሉ የክርስትና እምነት ተከታዮች ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገራት የተጓዙ እማኞች በተገኙበት ተከብሯል። እስራኤል ሄብሮን በተባለች የምዕራብ ዳርቻ ከተማ አዲስ የአይሁዳውያን ሰፈራ የመገንባት ዓላማ እንዳላት አስታውቃለች። ሄብሮን በአይሁዳውያንና በሙስሊሞች መካከል ግጭት ስትካሄድባት የቆየች ከተማ ነች። ሄብሮን ውስጥ አንድ መቶ ሺህ የሚሆኑ አይሁዳውያን ሁለት መቶ ሺህ በሚሆኑ ፍልስጥማውያን ተከበው እንደሚገኙ ታውቋል። ሁለቱም ወገኖች ከተማይቱን የተቀደሰች ቦታ አድርገው ያያዋታል። ጠቅላይ ሚኒስትር አደል አብደል ማህዲ ከስልጣን ለመሰናበት ያቀረቡትን ማመልከቻ የኢራቅ ምክር ቤት ዛሬ በድምጽ ብልጫ ተቀብሎታል። ሀገሪቱ ለሳምንታት ያህል ኃይል በታከለበት ተቃውሞ እየታመሰች ቆይታለች። አብዱል ማህዲ ባለፈው አርብ ከስልጣን ለመሰናበት የወሰኑት የኢራቅ ከፍተኛ የሽዓ ሙስሊሞች እምነት መሪ ታላቁ አያቶላ አሊ አል ሲስታኒ ተቃውሞውን ለማርገብ ሲል የሀገሪቱ ምክር ቤት ለአብዱል ማህዲ መንግስት ያለውን ድጋፍ እንደገና እንዲያስብበት ጥሪ ካደረጉ በኋላ ነው። የሀገሪቱ ፕሬዚደንት አዲስ ጠቅላይ ሚኒስትር እንዲሰየሙ የኢራቅ ፓርላማ እንደሚጠይቅ የፓርላማው ሚዲያ ጽህፈት ቤት ያወጣው መግለጫ ጠቁሟል። አዲስ መንግስት እስከሚመረጥበት ጊዜ ድረስ የአብዱል ማህዲ መንግስት ጠቅላይ ሚኒስትሩም ጭምር በሞግዚትነት ደረጃ እንደሚቀጥል ምክር ቤቱ አስታውቋል። የአየር ንብረት ሙቀት እየጨመረ መሄድ በስብዕና ላይ አደጋ የሚያደርሰው በተፈጥሮ ላይ በሚፈጸም ጥቃት ምክንያት ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዛሬ አስጠንቅቀዋል ወሳኝ የሆነ የአየር ንብረት ለውጥ ጉባኤ ከመካሄዱ በፊት ነው ይህን ያሉት። የሰው ልጅ ለአስርተ ዓመታት ያህል በፕላኔት ላይ ጦርነት ሲያካሄድ ቆይቷል። አሁን ታዲያ ፕላኔቱ የጥቃት ምላሽ እየሰጠ ነው ብለዋል። ዋናው ጸሐፊ በኢኮኖሚ በበለፀጉት ሀገሮች የካርቦን ብክለትን ለመቀነስ በቂ ጥረት ባለማድረጋቸው መልሶ እያጠቃን ነው በማለት አሳስበዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽ ሶስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅትን እዚህ ላይ ያበቃ። ነገ ሰኞ ከምሽ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም ደናደሩ።